ዛሬ አዲስ አበባ ላይ በተካሄደው የዓለም ዋንጫ ማጣሪያ ጫወታ የኢትዮጵያው ብሔራዊ ቡድን ደቡብ አፍሪቃን ሁለት ለአንድ አሸንፎ ወደ ቀጣዩ ዙር ማለፉን ታላቅ የድል ታሪክ የተባለ የስፖርት ፈንጠዚ ያፈጥሯል ይለናል እስክንድር ፍሬው። እስክንድር ፍሬውን ከግጥሚያው በኋላ አዲስ አበባ ጎዳናዎች በአንዱ ላይ አግኝቸዋለሁ። እንደምናመሸ እስክንድር። እንደምናመሸ ሰለሞን። እንዴት ነው ዛሬ ስሜታችሁ አዲስ አበባ ላይ? እንግዲህ ቀደም ሲልም አንተ መግቢያው ላይ እንደገለጽከው የኢትዮጵያ ብሔራዊ ቡድን ደቡብ አፍሪካን ሁለት ለአንድ በማሸነፍ በዓለም ዋንጫ ማጣሪያ ለመጀመሪያ ጊዜ አሁን ላለው ለቀጣዩ ደረጃ ለመጨረሻው ዙር ማለት ነው ለሶስተኛው ዙር ማለፉን አረጋግጧል። ይሄም በከተማዋ ውስጥ ከፍተኛ ፈንጠዝያ ፈጥሯል። ከደሞን እንደምታውቀው የኢትዮጵያ ቡድን ወራት በፊትም ሱዳንን በማሸነፍ የመጨረሻውን ጨዋታ ሱዳንን በማሸነፍ ለአፍሪካ ዋንጫ ማለፉ ይታወሳል። ነገር ግን የዛሬው ፈንጠዚያ በዚያን ወቅት ከነበረውም የተለየ ነው። ምክንያቱም አንዳንድ ያነጋገርኳቸው እዚህ የአዲስ አበባ ከተማ ነዋሪዎች እንደገለጹልኝ በዓለም ዋንጫ ታሪክ እዚህ ደረጃ ላይ ደርሰን አናቅም። የመጀመሪያችን ነው እንደምናልፍም እርግጠኛ ነን ብለዋል እና በሰው ውስጥ የምታየው በጣም ከፍተኛ የእርግጠኝነት መንፈስ አለ። ምክንያቱም የሶስተኛው ዙር ነው። አሁን ከየመደባቸው ያለፉት ሀገራት እንደገና እርስ በርሳቸው ይገናኛሉ እና ከተማው ውስጥ ያለው ስሜት እጅግ ከፍተኛ ነው፣ እጅግ ደማቅ ነው። አሁንም ምናልባትም አልፎ አልፎ ድምፆች ይሰሙ ይሆናል። የመኪና ክላክሶች፣ የሰውም ድምጽ አለ፣ ከፍተኛ ድምጽ አለ እና ከተማው በእግር ኳስ ድል በዚህ መንገድ የደመቀበትን ሁኔታ በርካቶች እንደማያስታውሱ ነው የገለጹልኝ። እንደውም እንደ ባፋና ባፋና አይነት በአንድ ወቅት በዓለም የእግር ኳስ ታሪክ ላይ ጥሩ ዝናና ስም አትርፈው ከነበሩ ቡድኖች አንዱ የሆነውን ማሸነፍ ትልቅ ድል ነው ለኢትዮጵያ ብሔራዊ ቡድን መቼም። በዛ ላይ ደቡብ አፍሪቃ የዓለም ዋንጫንም አዘጋጅታ ይሄ የደቡብ አፍሪካ ብሔራዊ ቡድን በዓለም ዋንጫ ማጣሪያዎች ላይ የመሳተፍና የማሸነፍም ልምድ ያለው ቡድን ነው እና ቀላል ግምት የሚሰጠው አይመስለኝም የዛሬ ቡድን። ልክ ነህ ሰለሞን። አንተም እንደገለጽከው ደቡብ አፍሪካ የሀገር ውስጥ የእግር ኳስ ሊጋቸውም በንጽጽር በጥሩ ደረጃ ላይ የሚገኝ ነው። የዓለም ዋንጫን ከመሳተፍ አልፈው እስከ ማዘጋጀት የደረሰ ታሪክ ያላቸው ናቸው የአፍሪካ ዋንጫንም እንደዚሁ ከ- የአፍሪካ ዋንጫን የበሉበት አጋጣሚም አለ። እስከ ማዘጋጀት የደረሰ ታሪክ ያላቸው ናቸው። እንግዲህ በዚህ ዘመን እግር ኳስ ያው እንደምታውቀው ከኢኮኖሚ ጋር ከገንዘብ ጋር በቀጥታ የሚገናኝ ስፖርት እየሆነ ነው። በኢኮኖሚውም ቢሆን እንደምታውቀው ደቡብ አፍሪካ የአፍሪካ የኢኮኖሚ ሀያል የምትባል አገር ነች እና ደቡብ አፍሪካን የደቡብ አፍሪካዎችን ባፋና ባፋና ማሸነፍ በቀላሉ የሚታይ አይደለም እና አሁንም ደስታው እንደገ- እንደቀጠለ ነው እንደምትሰማው ከፍተኛ ፈንጠዚያ፣ ጭፈራ እና የተለያዩ የደስታ መግለጫዎች እየተካሄዱ ነው የሚገኙት ከተማ ውስጥ ነው። ለማስታወስ ያህል እንደው በምድብ ውስጥ የነበሩት ቡድኖች እነማን ናቸው? እንግዲህ ኢትዮጵያ በነበረችበት ምድብ ውስጥ ደቡብ አፍሪካ፣ ኢትዮጵያ፣ ቦትስዋና ና ሴንትራል አፍሪካ ሪፐብሊክ ነበሩ። የኢትዮጵያ ብሔራዊ ቡድን በነገራችን ላይ ዛሬ ወደ ቀጣዩ ዙር ማለፉን ያረጋገጠው ገና አንድ ጨዋታ እየቀረው ነው ከሴንትራል አፍሪካ ሪፐብሊክ ጋር ምድቡን ቀደም ሲልም በአስር ነጥብ ይመራ ነበር የኢትዮጵያ ብሔራዊ ቡድን፣ ደቡብ አፍሪካ በስምንት ነጥብ ትከተል ነበረ። የዛሬው ውጤት የኢትዮጵያ ብሔራዊ ቡድን የነበረውን ነጥብ ወደ አስራ ሶስት ሲያሳድገው፣ እንግዲህ ደቡብ አፍሪካ ስምንት ላይ ትቀራለች ማለት ነው ለዚህ ነው ገና ቀሪ ጨዋታ እያለም የኢትዮጵያ ብሔራዊ ቡድን ማሸነፉን ያረጋገጠው። እስክንድር፣ መቼም በእነዚህ በመጨረሻዎቹ ጊዜያት ውስጥ የኢትዮጵያ በዚህ በስፖርቱ በኩል ከአትሌቲክስም ወጣ እያለ እንደውም አንዳንዶች በጣም ቅር የሚላቸው አሉ፣ አትሌቲክሳችን እየተዳከመ ነው እያሉ ብዙ ብሶት የሚያሰሙ አሉ። እና በዚህ ውስጥ የእግር ኳሱ መውጣት የሚፈጥረው ስሜት፣ የሚያነሳው ንግግር አለ። እዛ አካባቢ እንግዲህ የእግር ኳሱ ጥሩ ደረጃ ላይ መገኘት በአትሌቲክሱ ላይ አሉታዊ ተጽዕኖ ይፈጥራል ይፈጥራሉ ነው መሰል ጥያቄው። አይደለም፣ አትሌቲክሱ እየተዳከመ ነው እንደዚሁ በራሱ ሌሎች እየመጡ እየወሰዱ ነውና ከዓመታት በፊት የነበረው የኢትዮጵያ የአትሌቲክስ ዝና እየተዳከመ ወደ አስፈሪ ደረጃ እየደረሰ ነው እያሉ ቅሬታ የሚያሰሙ ሰዎች አሉ። አሁን በዚህ ውስጥ ደግሞ እንደገና የእግር ኳሱ እየወጣ ያለበት ሁኔታ ነው የሚስተዋለው። ይሄ ንግግር ይሰማል፣ በአዲስ አበባ መንገዶች ላይ፣ በስፖርቱ ቤተሰብ አካባቢ እንግዲህ ከአትሌቲክሱ ጋር ባያይዙትም እኔ ዛሬ የተለያዩ ሰዎችን ለማነጋገር ሞክሬያለሁ። ነገ በሰፊው እመለስበታለሁ የሰዎችን አስተያየት። ነገር ግን ቀደም ሲል ለአፍሪካ ዋንጫ ማለፉ ቡድኑ አሁን ደግሞ ለዓለም ዋንጫ ለማለፍ እንግዲህ ጫፍ ላይ መገኘቱ በሰው መሀል እግር ኳሱ እየተነቃቃ ነው። በአሁኑ ሰዓት በጥሩ ሁኔታ ላይ ይገኛል። አሁን ያለውም የኢትዮጵያ ብሔራዊ ቡድን ስብስብም ምናልባትም በጣም የተሻለ ስብስብ ነው። ህዝቡ የሚፈልገውን የእግር ኳስ አፍቃሪው የሚፈልገውን ውጤት ለማምጣት የሚል ተስፋን አሳድረዋል። አብዛኛዎቹም ያነጋገርኳቸው ሰዎች በጣም እርግጠኛ ነን የሚቀጥለው ዙር የሚቀጥለውን ዙር እንደምናልፍ የሚል አስተያየት ነው የሰጡኝ። በነገራችን ላይ በሚቀጥለው ዙር ጠንክር ጠንከር ያሉ ሀገራት ናቸው የሚኖሩት። አሁን ለምሳሌ ማጣሪያዎችን ያለፉ ናቸው። ኮትዲቯር ማለፏን አረጋግጣለች፣ ግብጽ ማለፏን አረጋግጣለች። እንደ ኢትዮጵያ ሁሉ ዛሬ ኢትዮጵያ ማለፏን አረጋግጣለች እና እንደዚህ ያለፉት የተለያዩ ሀገራት አስር ሀገራት እርስ በርሳቸው እንዲገናኙ ይደረግና ኢትዮጵያ የትኛው ሀገር እንደሚደርሳት ከወዲሁ አይታወቅም። ያንን ጨዋታ ማሸነፍ ሲችል የኢትዮጵያ ብሔራዊ ቡድን ለዓለም ዋንጫ ማለፉን ያረጋግጣል ማለት ነው። ነገር ግን እዚህ ያለው ስሜት ግን እዚህ የእግር ኳስ አፍቃሪው መሀል ያለው ስሜት እዚህ አሁን በየመንገዱ እየጨፈሩ ባሉ ኢትዮጵያውያን የእግር ኳስ አፍቃሪዎች ዘንድ ያለው ስሜት ግን ቀጣዩን ዙር እናልፋለን፣ አሁን ያለው የኢትዮጵያ ብሔራዊ ቡድን ስብስብ ያንን ለማሳካት የሚያስችለን ነው የሚል ነው። እንግዲህ ይሄ በጣም የጋለ የእግር ኳስ ፍቅር ያለው የኢትዮጵያ ተመልካች የኢትዮጵያ ስፖርት ቤተሰብ፣ ኢትዮጵያውያን በአጠቃላይ በጣም ድል እየጠማቸው ለብዙ ጊዜ እንደኖሩ ይታወቃልና አሁን መነቃቃት እየታየ ይመስላል። መልካም ፈንጠዝያ፣ እንኳን ደስ አላችሁ። እስክንድር ከአሜሪካ ድምፅ፣ መልካም ምሽት። እንግዲህ እንዳልከው በነገው ምሽት ደግሞ ዘርዘር ያለ ዘገባ እንጠብቃለን። እንኳን አብሮ ደስለን። ሰለሞን በጣም አመሰግናለሁ፣ ደህና ምሽት እስክንድር። ደህና ምሽት። ግብፅና ኮትዲቯርን የመሳሰሉ ጠንካራ ቡድኖችም ከየምድባቸው አልፎ ኢትዮጵያ ቡድን መንገድ ላይ ይጠብቁታል።